በደቡብ ኦሮሚያ ክልል በቦረና ዞን ሞያሌ ከተማ ባለፈው ቅዳሜ የመከላከያ ሰራዊት በሰላማዊ ነዋሪዎች ላይ የፈጸመውን ጥቃት ተከትሎ አካባቢው እስካሁን መረጋጋት አልቻለም። የኮማንድ ፖስት የአካባቢውን ጸጥታ ለማረጋጋት በሚል ምክንያት በርካታ ሰዎችን የማሰር እርምጃ መጀመሩም እየተነገረ ነው። ጥቃቱንና በመንግስት ኃይላት እየተወሰደ ያለውን የማሰር እርምጃ ተከትሎ የከተማዋ እንቅስቃሴ፣ የስራና የንግድ አገልግሎቱ መቀዝቀዙንም የአካባቢው ነዋሪዎች ይገልጻሉ። ቀደም ሲል ለደህንነታቸው ቸው ስጋት ያደረባቸው በሞያሌ የጫሙቅ ሸዋበርና አርበሌ ነዋሪዎች በብዛት ድንበር አቋርጠው መፍለሳቸው ሲታወቅ ስጋቱ ወደ ሌሎችም ቀበሌዎች ተዛምቶ ወደ ኬንያ የሚፈልሱ ነዋሪዎችን ቁጥር እንዳሻቀቡ ታውቋል። በመከላከያ ሰራዊት የተፈጸመውን ግድያ ሸሽተው ከሞያሌ ሸዋበር ኬንያ ከገቡትና መሀሙድ አሊ በሚባል የግለሰብ ቅጥር ግቢ ውስጥ ከሚገኙ ተፈናቃዮች መካከል ያነጋገርናቸው በተለይም ህጻናት በመጠለያ ህክምናና አልሚ ምግብ እጥረት እየተሰቃ تايوم <applause> هونو نيجل لسولن ያው በጣም እየጨመረ ነው። አሁን በጣም ብዙ ነው። ዜሮ አንድም እየተጨመረ ነው። ቦሌ ወጥተዋል፣ አምስት ቀበሌ ሆነዋል። አሁን የተፈናቀሉት ያው መንገላታት አለ። አክቸዋሊ የሚተኙበት ቦታ የላቸውም፣ የሚያድሩበት ቦታ የላቸውም እና ውጭ ነው የሚያድሩት። ብርድ አለ፣ መሬቱ ፍራሽ ነገር የላቸውም፣ ወተት የላቸውም እና ሕጻናቶች አክቸዋሊ በጣም እየተቸገሩ ነው። ቀይ መስቀል የሰጠው ነገርም ያው በቂ አይደለም፣ ለትንሽ ሰው ነው የተሰጠው። ምናልባት አሁን እየተመዘገበ ነው ከአሁን በኋላ የሚሰጥ ካልሆነ በስተቀር አሁን ዙ በጣም ችግር ውስጥ ነው ያለው ማለት ይቻላል። በኬንያ የቀይ መስቀል ማህበር ጽህፈት ቤት ኃላፊ የሆኑት አባስ ጉሌት የኢትዮጵያ ሞያሌን ድንበር አቋርጠው ወደ ተለያዩ የኬንያ መንደሮች በመግባት ላይ የሚገኙት ነዋሪዎች ቁጥር ከጊዜ ወደ ጊዜ መጨመሩን ይናገራሉ። በተለያዩ ቀበሌዎች ተበታትነው የመስፈራቸው ጉዳይም ማህበሩ በሚሰጠው ግብረሰና አገልግሎት ላይ ተፅዕኖ እንዳሳደረበት ኃላፊው ለዶች በለ ገልጸዋል ዛሬ ደግነው ጊዜያዊ ጥናት እንደሚያመለክተው የተፈናቃዮቹ ቁጥር ከአምስት ሺህ በላይ ሆኗል። ተፈናቃዮቹ ድንበር አቋርጠው ወደ ተለያዩ አካባቢዎች ማለትም ኬንያ ሞያሌ፣ መርሳ ቤት፣ ሶሎሎ እና ሌሎች አምስት የተለያዩ መጠለያ ጣቢያዎች ተሰበጣጥረው የፈለሱበት ሁኔታ ማህበራችን በሚሰጠው ግብረሰና እየተቀናጀ አገልግሎት ላይ እንቅፋት ፈጥሮበታል። ያም ቢሆን በተቻለን አቅም ጊዜያዊ የመጀመሪያ ሕክምና እርዳታ የምግብ የውሃና የቁሳቁስ አገልግሎት ለተፈናቃዮቹ እየሰጠን ነው። የኬንያ የቀይ መስቀል ማህበር ጽህፈት ቤት ኃላፊ ሚስተር ጉሌት ለኢትዮጵያውያኑ ተፈናቃዮች ማህበሩ ከሚሰጠው የግብረሰናይ አገልግሎት ጎን ለጎንም የስደተኞቹን ጉዳይ አያያዝ በተመለከተ የኬንያ መንግስት ውሳኔን እየጠበቅን ነው ብለዋል። የተፈናቃዮቹን ጉዳይ አያያዝና መጻኢ ሁኔታ በተመለከተ ችግር እስኪረጋጋ በአካባቢው የቆዩ አሊያም ወደ መጡበት አካባቢ ይመለሱ የሚለውን መወሰን የሚችለው የኬንያ መንግስት ነው። በእኛ በኩል በተለይም ከመርሳ ቤት አስተዳደር ኃላፊዎችና የስደተኞችን ጉዳይ ከሚመለከተው የመንግስት አካል ጋር ተነጋግረናል። ውሳኔ እየጠበቅን ነው። በሞያሌ የመከላከያ ሰራዊት በሰላማዊ ነዋሪዎች ላይ በከፈተው የተኩስ ጥቃት አስር ሰዎች ተገድለው አስራ ሁለት መቁሰላቸው ይታወሳል። ንጹሐን ዜጎችን የገደሉት የ መከላከያ ሰራዊት አባላት በቁጥጥር ስር ውለው ምርመራ እየተካሄደ መሆኑን የአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት ቢገልጽም የሰብአዊነት የጎደለው ወንጀል ፈጻሚዎቹ ድርጊቱ በተፈጸመበት ኦሮሚያ ክልል መደበኛ ፍርድ ቤት ጉዳያቸው እንዲታይ የኦሮሚያ ክልል የከተማና ዞን አስተዳደር መጠየቁ ታውቋል።